ሰላም ለኮርና ከኩርና ክቡድ አንበሳ ዘቀጥቀጠ ኩሎን አርስተ ሰዋን እንስሳ ኢየሱስ ክርስቶስ ሞገሰ ዳንኤል ነቢይ የሱሳ ድረ ተፈጸመ ሶባኤ ሰንበታ ስሳ በመጻተከ ተሃትመ አበሳ